የአውሮፓ ህብረትና የመንግስታቱ ድርጅት በጋራ በጠሩትና ባስተባበሩት በዚህ ስብሰባ 78 የተለያዩ ሀገሮች ልዑካኖችና ሚኒስትሮች፣ 11 አካባቢዊ ድርጅቶችና ዓለም አቀፍ የገንዘብ ተቋሞች፣ 11 የመንግስታቱ ድርጅት ልዩ ልዩ ዘርፎች እንዲሁም ከ400 በላይ የሚሆኑ በሶሪያና በተለያዩ ሀገሮች የሚገኙና በሶሪያና አካባቢው ላይ የሚሰሩ መንግስታዊ ያልሆኑ ድርጅቶችና ሲቪክ ማኅበራት ተገኝተዋል። የዚህን ሰፊ ዓለም አቀፍ ስብሰባ ዓላማዎች የአውሮፓ ህብረት የውጭ ግንኙነት ኃላፊና የስብሰባው ተባባሪ መሪ ወይዘሮ ፌዴሪካ ሞጎሮኒ ለጋዜጠኞች ሲገልጹ አንደኛውና ዋናው በመንግስታቱ ድርጅት እየተመራ ያለውን የፖለቲካ ሂደት ለመደገፍ ነው። ለሁሉም ግልጽ የሆነው ነገር የፖለቲካ ሂደቱን ከግቡ ለማድረስ የራሳቸው የሶርያውያን የሆነና በእነሱም የሚመራ የፖለቲካ ሂደት የሚያስፈልግ መሆኑ ነው። ሁለተኛው በሶሪያ ውስጥና በጎረቤት ሀገሮች ላሉ ሶሪያውያን የሰብአዊ እርዳታ ገንዘብ ከዓለም አቀፉ ማህበረሰብ ለማሰባሰብ ነው ብለዋል። ከ9 ዓመት በላይ የዘለቀው የሶሪያ የእርስ በርስ ጦርነት ጥንታዊቷን ሶሪያን ፍጹም አፈራርሶ በብዙ ሺህ የሚቆጠሩ ሰዎችን ለሞት ዳርጎና ከ11.5 ሚሊዮን በላይ ሶሪያውያንን አፈናቅሎና አሰድዶ አገሪቱን የዘመናችን የእርስ በርስ ጦርነት አስከፊ ገጽታ ማሳያ አድርጓታል። ጦርነቱን አስከፊ ያደረገው አንዳንድ የሩቅና የቅርብ አገሮች ጭምር በተዘዋዋሪም ቢሆን የተሳተፉበት በመሆኑ እንደሆነ ቢታወቅም ጎረቤት አገሮች በተለይ ጆርዳን፣ ሊባኖስና ቱርክ በጦርነቱ የተፈናቀሉትንና የተሰደዱትን በመርዳትና በማስጠጋት በኩል ያደረጉትና እያደረጉት ያለው እርዳታ ግን በጉባኤተኛው በሰፊው ተወስቷል። በስብሰባው ማጠቃለያ ከዓለም አቀፍ ድርጅቶችና መንግስታት የተገኘውን አጠቃላይ የእርዳታ መጠን የአውሮፓ ኮሚሽን የሰብአዊ እርዳታ ኮሚሽነር ሚስተር ክሪስቶስ ትለያንዲስ ለጉባኤተኞቹ አሳውቀዋል። ዛሬ ከተገኙት ልዑካን በድምሩ ሰባት ቢሊዮን ዶላር እርዳታ ቃል የተገባ መሆኑን ስገልጽ በታላቅ ደስታ ነው። በተጨማሪም ለ2020 እና ከዚያ በኋላ የሚሆን የ2.37 ቢሊዮን ዶላርም ቃል ተገብቷል። የአውሮፓ ህብረትና አባል አገሮቹ ደግሞ ለ2019 የሱሪያውያን መርጃ የ675 ቢሊዮን ዩሮ ለመርዳት ቃል ገብተዋል በማለት አሁን ይህንን እርዳታ ለተጠቃሚዎቹ ማድረስ ነው የሚጠበቅብን ብለዋል። የመንግስታቱ ድርጅት ተወካይና የአስቸኳይ ጊዜ እርዳታ አስተባባሪው ሚስተር ማርክ ሎክ በበኩላቸው ባደረጉት ንግግር በተገኘው እርዳታ በጣም የተደሰትን መሆኑን በመንግስታቱ ድርጅት ስም እገልጻለው በማለት እርዳታው በሶሪያና በአጎራባች ሀገሮች የሚገኙትን ሶሪያውያን ተረጃዎች ሕይወት የሚለውጥ መሆኑን በመጥቀስ ድርጅታቸው እርዳታው በትክክል ለታለመለት ዓላማ እንዲውል የሚያደርግ መሆኑን አረጋግጠዋል። ኮሚሽነር ስትሊያንዲስ በተጨማሪም ጉባኤተኞቹ ለሶሪያውያን መርጃ እርዳታ ከመለገስና ከማሰባሰብ ባለፈ መልእክት ያስተላለፉ መሆናቸውንም አስረግጠው ተናግረዋል። ዛሬ ለሱሪያውያን ትልቅ መልእክት ነው የተላለፈው። ለዓለም አቀፉ ማህበረሰብም እንደዚሁ መልእክት ተላልፏል። መልእክቱም ጠንካራና የተረጋጋች ሶሪያ ልትገነባ የምትችል መሆኑንና ይህም ሰላማዊ የፖለቲካ መፍትሄ በመፈለግ ብቻ የሚገኝ መሆኑን ነው ብለዋል። ገበያ ንጉሴ፣ ለዲ ደብልዩ ብራስልስ።